በየመንገዱ ዳር ወይም በየቆሻሻ መጣያ ገንዳ ውስጥ ወድቀው የሚታዩት ከፕላስቲክ የተሰሩ የእጅ ጓንቶች አሁንም በኮሮና ቫይረስ ስጋት ውስጥ እንደምንኖር የዕለት ተዕለት ማስታወሻችን ናቸው። በእንግሊዝ ሀገር የሚገኝ የፕላስቲክ ፕላኔት የተሰኘ ድርጅት የጋራ መስራች የሆኑት ሲያን ሱዘርላንድ አገራት ዜጎቻቸውን ከዚህ ወረርሽኝ ለመጠበቅ በሚያደርጉት ትግል ቫይረሱን ለመከላከል የሚያስፈልጉ ግብዓቶች ፍላጎት እንዲጨምር ማድረጉን ያስረዳሉ። የኮሮና ቫይረስ ወረርሽኝ ከጀመረ ወዲህ የፕላስቲክ ምርቶች መጠን ማሻቀፍ ሁላችንም የምናስተውለው ነው። በተለይ ደግሞ በፕላስቲክ የተሰሩ የቫይረሱ መከላከያ ግብአቶች ምርት እጅግ በጣም ጨምሯል። ሱዘርላንድ የግብአቶቹ ምርቶች ምን ያክል እንደጨመረ እንግሊዝን ምሳሌ አድርገው ሲያስረዱ ወረርሽኙ ሀገሪቱ ውስጥ ከገባበት የካቲት መጨረሻ አንስቶ እስከ ሚያዝያ ባለው ጊዜ ወደ 750 ሚሊየን የሚጠጋ የኮሮና ቫይረስ መከላከያ ግብአት በእንግሊዝ ሀገር ለቫይረሱ ፊት ለፊት ተጋላጭ ለሆኑ ሰራተኞች እንዲከፋፈል ተደርጓል ይላሉ ለአንድ ጊዜ ተጠቅመን አውልቀን ወደ ቆሻሻ መጣያ የምንጨምራቸው ግብዓቶች ካልተቃጠሉ በስተቀር ለዘላለም ምንም አይሆኑም። ለዛ ነው ለተፈጥሮ ተስማሚ በሆኑ ምርቶች ልንተካቸው ይገባል። ሌላው ሪል ብራንድስ የተሰኘ ለአካባቢ ተስማሚና አስተማማኝ የሆኑ ምርቶች የማሸግ ስራ የሚሰራ ድርጅት ካለፈው ግንቦት ወር አንስቶ በሳምንት ከሚሊየን በላይ የፊት መሸፈኛ ፕላስቲኮችን ማምረት ጀምሯል። የድርጅቱ መስራች የሆኑት ኢያን ቤት ድርጅታቸው የሚያመርቷቸው ለኮሮና ቫይረስ መከላከያነት የሚውሉት የፊት መሸፈኛዎች ለተፈጥሮ ተስማሚ ከሆኑ ቁሳቁሶች እንደተሰሩ ያስረዳሉ። ሙሉ ለሙሉ በቀላሉ ሊበሰብሱ ከሚችሉና ለረጅም ጊዜ ሊቆዩ ከሚችሉ ቁሳቁሶች ነው የምንሰራው። ለምሳሌ ፊትን የሚሸፍነው ክፍል ከዛፍ ከሚገኝ ቃጫ ነው የሚሰራው። መጨረሻ ላይ እንዴት አስተላላፊ መስታወት ሆኖ እንደሚወጣ ራሱ አስገራሚ ሂደት ነው። የኮፍያውን ክፍል ደግሞ ለአጠቃቀም ምቹ በሆነ ሁኔታ ከካርቶን ነው የምንሰራው። ስለዚህ ከሽጉ ምንም አይነት የመገጣጠም ሥራ ሳይኖረው በቀጥታ ጭንቅላት ላይ ማጥለቅ ነው። ሪል ብራንድስ በቅርቡ ጋወኖችንና የእጅ ጓንቶችንም ማምረት እንደሚጀምር ቤትስ አስረድተዋል። ልክ እንደ ሪል ብራንድስ እንግሊዝ ውስጥ የሚገኙ ሌሎች ካምፓኒዎችም ዘላቂ ጥቅም መስጠት የሚችሉ የኮሮና ቫይረስ መከላከያ ምርቶችን ወደ ማምረት ፊታቸውን እያዞሩ ነው። ከእነዚህ አንዱ ኦሽን ቪው የተሰኘ ደግመው ጥቅም ላይ የሚውሉ ቪፒ 195 የተሰኙ የፊት መሸፈኛ ጭንብሎችን የሚያመርተው ድርጅት ነው። የድርጅቱ የስራ ሂደት ኃላፊ ኒኮል ማክደርሞንት በሦስት ደረጃ የሚሰሩት የፊት ማስኮች እስከ ሰላሳ ጊዜ መታጠብ ይችላሉ፣ ይላሉ። አሁን የምናደርጋቸው የፊት ማስኮች አንድ ጊዜ አንድ ቀን ብቻ አድርገን የምንጥላቸው መሆኑ እብደት ይመስለኛል። ልክ ቁም ሳጥናችን ውስጥ ያሉ በየጊዜው የምንለብሳቸውን ልብሶች አንድ ጊዜ እየለበሱ እንደመጣል ማለት ነው። ይሄ ዘላቂነት የለውም። የተባበሩት መንግሥታት ድርጅት ያወጣው ሪፖርት እንደሚያሳየው በእየዕለቱ እየተጠቀምን የምንጥላቸው ራስን እንደ ኮሮና ካሉ ቫይረሶች መከላከያ ግብዓቶች በየአመቱ ወደ ውቅያኖሶች ውስጥ የሚገቡትን አስራ ሶስት ሚሊየን ቶን የሚሆኑ የፕላስቲክ ምርቶች የበለጠ ሊጨምሩ ሊያደርግ እንደሚችል ያሳያል።